አቶ አበራ የማንአብ በአውሮፓ የኢትዮጵያውያን መድረክ ድልድይ ሊቀመንበር፣ ወይዘሮ ጽጌረዳ ዋልልኝ በአውሮፓ የኢትዮጵያውያን መድረክ ድልድይ የስራ አስፈጻሚ ኮሚቴ አባል። በቅድሚያ አቶ አበራ በአውሮፓ የኢትዮጵያውያን መድረክ መቼና እንደምን ሊቋቋም ቻለ? በምህፃረ ቃልስ ድልድይ ብላችሁ ለመጥራት የወደዳችሁት ከምን አኳያ ነው መድረኩ የተቋቋመው? በጁላይ ወር በ2015 ዓ ም ፍራንክፈርት ላይ ጀርመን ፍራንክፈርት በተካሄደ አመታዊ የኢትዮጵያውያን የባህል እና የስፖርት በዓል ወቅት ነበር። በወቅቱ ፍራንክፈርት ፎረም በሚል ተመሰረተ። መስራቾቹ ከቤልጂክ፣ ከጀርመን፣ ከሆላንድ፣ ከስዊዘርላንድ፣ ከጣሊያን የመጡ ነበሩ። ከሁለት አመት በኋላ ማርች አስራ ሰባት ሀያ አስራ ሰባት በአውሮፓ የኢትዮጵያውያን መድረክ በሚል በቤልጂግ አትራፊ ያልሆኑ ማህበራዊ ህግ መሰረት የህግ እውቅት አገኘ። ድልድይ የሚለውንም ስም የሰጠ ነው በዚያን ጊዜ ነው። ዋናው መንፈሱ ከአላማችን ጋራ በተያያዘ መልክ ገላጭ የሆነ ስም ለመፍጠር ነው። ያንን ለማለት ምንድን ነው እኛ እንደ አላማ ይዘን የተነሳ ነው። በሀገራችን በኢትዮጵያ ሰፊ አንታ ባላቸው የብሔር፣ የቋንቋ፣ የሃይማኖት፣ የመንግስት አወቃቀር፣ የሰብአዊ መብት አያያዝ ጥያቄዎች ዙሪያ መደማመጥ የሰፈነበት ውይይት በማካሄድ በኢትዮጵያውያን መሀል መግባባትንና ለሀገር የሚጠቅምም ነገር በጥሞና ለመወያየት ለማስቻል ነው። ይህንን ስናደርግ ድልድይ የሚለው አግባብ ሆኖ አገኘ ነው። ተለያዩ አስተያየቶች ለማቀራረብ እና በጥሞና ለማወያየት። ወይዘሮ ጽጌረዳስ መድረኩ ወይም ድልድይ ከተቋቋመ ጀምሮ እስካሁን ድረስ ምን ዋነኛ አስተዋጽኦዎችን አበርክቷል ወይም እያበረከተ ይገኛል ብለው የሚያነሷቸው ለአብነት ምን ነገሮች አሉ? በአጠቃላይ ይህንን አበረከትን ብሎ ሚዛን አቅርቦ ውጤት መናገር አይቻልም። እኛ የተመሰረት ነው እኛም ካለንበት እና ሀገሪቷም ካለችበት ሁኔታ የበኩላችንን ሰውን የተለያየ ሀሳብ ያለውን በማገናኘት ሰብዓዊ መብቶች የተከበሩበት ዲሞክራሲያዊ ውይይቶች እንዲካሄዱ ይሄንን መድረክ አዘጋጅተን እስካሁን ድረስ በተለያዩ አርዕስቶች ላይ አንዳንድ ስብሰባዎች ተደርገዋል እና ይሄ ነው እንግዲህ አንዱ ፎረም መክፈቱና ማዘጋጀቱ በራሱ ትልቅ ነው ብዬ ነው የማስበው። ከዛ በተረፈ ግን ብዙ ሴሚናሮች አካሄደናል። ባለፈው ወር ለምሳሌ የአድዋን አምስተኛ በዓል በሚመለከት የታሪክ ምሁራን ተጋብዘው በዛ ላይ ትምህርታዊ ውይይቶች ተደርገዋል ማለት ይቻላል። እና አላማችንም ይሄ ነው። በጣም ትንሽ ግሩፕ ነን። ሁሉም ያለውን ካዋጣ አንድ ጊዜ አንድ ቦታ ላይ ይደረሳል ብዬ አምናለሁ። ባበራ አንዱ በኢትዮጵያ ወቅታዊ ጉዳዮች ላይ የሚመክር መድረክ ነው። የተለያዩ ኢትዮጵያውያንን በማሰባሰብ የበኩላቸውን አስተዋጽኦ እንዲያደርጉ ማድረግ ነው። ድልድይ፣ በአሁኑ ወቅት ኢትዮጵያ ውስጥ ያለውን በተለይም ከለውጡ ወዲህ ያለውን ሶስቱን አመት ጊዜያት በምን መልኩ ነው የሚገመግመው? የለውጡ ሂደት ከየት ተነስቶ የት ደርሷል? ምን ያስገኛቸው ትሩፋቶች አሉ? የሚል ሳቢያ አለ በእናንተ ዘንድ። እኛ እንደ ፖለቲካ ድርጅት የራሳቸው የሆነ የተለየ የፖለቲካ አቋም የለንም በእያንዳንዱ ማህበራዊና የፖለቲካ ጥያቄ ላይ። ነገር ግን አገራዊ በሆነ መንፈስ የተጀመረውን ለውጥ ስኬታማ እንዲሆን ለማድረግ የተለያየ አመለካከት ያላቸው ወገኖች ሀሳባቸውን እንዲገልጡ ለማድረግ እንጥራለን። አንደኛ፣ ሁለተኛ ከዚህ በተጨማሪ አገራዊ በሆኑ ሁሉንም የፖለቲካ ኃይሎች በሚመለከቱ ሁሉንም ማህበረሰብ ክፍሎች በሚመለከቱ ጉዳዮች፣ ለምሳሌ ባለፈው ጊዜ ከሀጫሉ ሞት በኋላ የተፈጸመው አይነት ነገር ሲፈጸም ወጥተን እኛም ሁኔታው አግባብ እንዳልሆነ፣ ይህ ነገር ከቀጠለ ማህበረሰቡን የሚያናጋ መሆኑን በመግለጽ አድራጎቱን ኮንነን መግለጫ አውጥተናል። በአጠቃላይ በዚህ መንፈሱ አገራዊ ባህሪውን ይዞ እንዲሄድ የኛ ፍላጎት ነው። ለዚህም ደግሞ በቻል ነው መንገድ ሁሉ እንግዲህ ሌሎቹን በማሳተፍ ሌሎቹ ሀሳባቸውን እንዲገልጹ በማድረግ ተባብረው እንዲሰሩ ለማድረግ እና በተለይ የዲሞክራሲ ባህል እንዲበለጽግ እና በሰብአዊ መብት የያዝ ረገድ ደግሞ እያደር ሀገሪቱ እየጎለበተ የሚሄድ ልምድ እንዲኖራት ለማድረግ የምንችለውን ህዝቡን ባለሙያዎችን እና ዋና ዋና ተዋናዮችን ሀሳባቸውን እንዲገልጹ፣ እንዲከራከሩ እና ሀሳብ እንዲለዋወጡ በማለት በማስራት እንሞክራለን። ወይዘሮ ጽጌረዳ ያለፉትን ሶስት አመታት ጊዜያት በ ድልድይ ግምገማ ለውጥ ሂደቱ ኬት ተነስቶ ይደርሷል ማለት ይቻላል። አሁን አበራ እንዳለው በድልድይ በኩል ተነጋግረን ዳስተን ይሄ አቋማችን የምንለው ነገር የለም፣ እንደ ድርጅት ማለት ነው። በግሌ ግን የተጀመረው ሂደት እኔ በበኩሌ ደህና ነው ነው ምለው። ደህና ነው ማለት ደግሞ ሁሉ ነገር በአንድ ቀን በአንድ ጀንበር ሁሉ ነገር ተስተካክሎ ሰብአዊ መብት ተከብሮ ዲሞክራሲያ አለምንም ችግር ስር ይዞ ይሄዳል ማለት አይደለም እና አሁን ያለንበት ጊዜ ከሀያ ሰባት አመት በኋላ ወደ ዲሞክራሲ ስርዓት የሚሄድ ጉዞ ተጀምሯል ብዬ አስባለሁ። ብዙ ነገሮች ውጣ ውረዶች አሉት፣ ግን ዋና ዋና ብዬ እንኳን የማስባቸው አሁን ለምሳሌ የወይዘሮ መዓዛ የፍርድ ቤት ስንሆነው መሾማቸው እና የፍርድ ቤቱን በተለይ በሙያተኞች ስነምግባር እንዲሰሩ ፍርድ ቤት ነጻ እንዲሆን ማድረግ እሷ አንድ ትልቅ ነገር ነው ብዬ ነው የማስበው። ሁለተኛ የምርጫ ቦርድ አሁን አንዳንድ ቦታ እንደማየው በዓለም አቀፍ ሚዛን መሰረት ቢያንስ የሚያስፈልጉትን ነገሮች እያስተካከሉ እያዘጋጁ መሆናቸውም አንድ ትልቅ ነገር ነው። ሶስተኛ የሰብአዊ መብት ኮሚሽን አሁን ለምሳሌ በቅርቡ ብዙ ሪፖርቶች አውጥተዋል። እነሱም ቢሆን ዓለም አቀፍ የሚጠይቃቸውን መመዘኛዎች አድርገው ያድርገው በገለልተኝነት፣ አለምንም ተጽዕኖ ማንንም ሳይፈሩ ሪፖርታቸውን እያወጡ ነው እና ይሄ ይሄ ነው ለእኔ የዲሞክራቲክ ስርዓት መሰረቶች ናቸው ብዬ የማስባቸው እና እነዚህ መሰረት ያላቸው ነገሮች ደግሞ ስራቸውን ጀምረዋል። መዳበር አለባቸው፣ ብዙ መሄድ አለባቸው እና በዚህ እንደሚቀጥሉ ተስፋ አለኝ። የዲሞክራሲ ሂደትም ይሄ ነው። ከዛ በተረፈ ግን ሁሉ ነገር በአንድ ቀናት ተጠናክሯል ብሎ ማለት አይቻልም። በተጨማሪም ደግሞ ሁሉንም ነገር ደግሞ ከመንግስት መጠበቅም አይቻልም። እያንዳንዱ የፖለቲካ ድርጅት ሆነ እያንዳንዱ ሲቪክ ማህበር ሆነ እያንዳንዱ የኢኮኖሚ የማህበረሰብ ዘርፍ ሆነ ሁሉም የራሱን ሚና መወጣት አለበት። በተለይ እንደዚህ አይነት የሽግግር ጊዜ ወቅት እያንዳንዱ ሰው የሰብአዊ መብትን አክብሮ የዲሞክራሲን ስነስርዓቶች ተከትሎ የሚያደርገውን ጉዞ ማገዝ አለበት። ለእኔ ዋናው መድረክ መከፈቱ እና እያንዳንዱ ሰው በነዚህ በተ መሰረታዊ ሀሳቦች ላይ ተደራጅቶ የራሱን ድርሻ መወጣት አለበት እና ሁሉንም ነገር ከመንግስት መንግስት እንዲህ አላደረገም መንግስት ይህ ማድረግ አለበት ብሎ ታዛቢ መሆን አይቻልም። በእኔ ግምትና መስመሩ ጥሩ ይመስለኛል። እንደዚህ እንደሚቀጥልም ተስፋ አለን። ራ እንደሚታወቀው እርስዎ የማይሶን ከፍተኛ አመራር አባል ኖት በትግል ወቅት በነበሩበት ጊዜም ለይም የቀድሞ ዛዝ ስርዓት የነበረውን ህወሓትን እንደዚሁም በኤርትራን በኩል የሻቢያን አመራሮችንም እንደዚሁ በቅርበት ያውቋቸዋል። የትግል ሁኔታዎችንም እንደዚሁ በጥሞና ከሚረዱትና እና ከታገሉ ሰዎች አንዱ ኖት። አሁን በፌዴራል መንግስቱና በቀድሞ የትግራይ ክልል ወይም ክፍለ ሀገር አስተዳደር መካከል ወታደራዊ ግጭት ተፈጥሮ ህወሓት ከፖለቲካ መድረክ መድረግ ተገሏል። በዛም መካከል የኤርትራ መንግስት እንደዚሁ በወታደራዊ ግጭቱ አንዱ ተሳታፊ ነበርና እነዚህ ምን ማለት ናቸው? በፖለቲካ ትንታኔ በግሎ ተያየ ይህ ለኢትዮጵያ የሚያስከትለው ወይም ያስከተላቸው ዋነኛ ችግሮች እንደምን ይገልጿቸዋል? አሁን ተከስተው ያሉትንስ እንከኖች በምን መልኩ መቅረፍ ወይም መክላት ይቻላል የሚል አሳሰብ አለ። ከዚህ ከትግራይ ሁኔታ ጋር ተያይዞ የተፈጠረው ሁኔታ በኢትዮጵያ ውስጥ ከባድ ችግሮች ተደራርበው እንዲመጡ አድርጓል። ሁኔታው እኔ እንደምመለከተው ህወሓት አስቀድሞ አስቦበት እና ተዘጋጅቶ የፈጠረው በመሆኑ የኢትዮጵያ መንግስት ከስር ከስር ችግሮችን ለመፍታት ገጠመውን ፈተና ለመወጣት እየሮጠ ያለበት ሁኔታ ነው የሚታየኝ። ምክንያቱም ይሄ ኢትዮጵያ መንግስት ፈልጎ ተዘጋጅቶበት አቅዶ የትግራይን ክልላዊ መንግስት ወይንም ህወሀትን ለአጥቃ ብሎ የተዘጋጀበት ጉዳይ አልነበረም። ከዚህ የተነሳ በመንግስት በኩል ብዙ ያልተቀናጁ አንዳንዴም የተዝረከረኩ የሚመስሉ ነገሮች ይታያሉ። በዛ በኩል ግን በህወሀት በኩል በእውነት በጣም በረቀቀ ሁኔታ በሀገርም ውስጥ ሆነ በውጭ በተለይ ደግሞ እየሰሩ ናቸው። ይህም በመሆኑ ሁኔታው በጣም አሳሳቢ ደረጃ ላይ ደርሷል። ለምን ዓለም አቀፉን ማህበረሰብ ጉዳዩን በሌላ መልክ እንዲያየው እነሱ ተበዳይ እንዲሆኑ ችግሩን የፈጠሩት በራሳቸው አንደበት በራሳቸው መግለጫ የተናገሩት እነሱ ሆነው ሳሉ ኢትዮጵያን መንግስት ተኩሳቁ ያሉ ለማስገደድ የሚሞክሩበት ሁኔታ ነው ያለው በዓለም አቀፍ ደረጃ በኢትዮጵያ ውስጥ ደግሞ ያው ከአንዳንድ ከዚህ በፊት የኛ ሁላችንም የሰማ ነው። የችግሩ ምንጭ በአብዛኛው ትግራይ ውስጥ የተፈጠረውን ይህንን ሁኔታ አይቶ የማፈናቀሉን ሂደት ውስጥ የራሱ የህወሀት እጅ በጣም ከፍተኛ። ምክንያቱም ይጨርሷችኋል፣ ዞር በሉ፣ ሂዱ፣ ሽሹ ወደ ዱንበር ወደ ሱዳን ብሎ እስከ መምከር የደረሰ ድርጅት ነው። ህዝቡን እኔ በእውነት በዚህ በኩል ከእነሱ በኩል ያለው እንትን በጣም ከባድ ነው። በሌላ በኩል እርግጥ የኤርትራ ወታደሮች መግባታቸው ከአጭር ጊዜ ታሪክ አንጻር ሲታይ ችግርም አለው። ችግር ያለበት ዋናው ምክንያት ምንድን ነው? ባለፈው ጦርነት በኤርትራና በኢትዮጵያ መካከል ጦርነት ሲካሄድ ኢትዮጵያ ትመራ የነበረው በህወሀት እንደመሆኑ ዋናው የግጭቱ ምክንያቶች የኤርትራ አመራር እና የኢትዮጵያ አመራር ናቸው። ከዚህም የተነሳ ኢትዮጵያ አመራር ማለት ደግሞ ህወሀት ማለት ነው። አሁን የኤርትራውያን በኢትዮጵያ ጉዳይ ላይ እንኳን ወታደር መላክ ቀርቶ ይህንን ከኤርትራ ጋር ዶክተር አብይ ስልጣን ከያዙ በኋላ የተደረገውን መቀራረብ በአንድም ጊዜ በበጎ ዓይን የተመልክተውት። አዎ እነሱ ይህ አመለካከት ስለነበራቸው የኤርትራ ወታደሮች ኢትዮጵያ ውስጥ ሲታዩ የተፈጠረው ሁኔታ ቀላል አደለም። ህዝቡን ለማነሳሳት ህዝቡን አሉታዊ የሆነ አመለካከት እንዲኖረው ለማድረግ ትልቅ አስተዋጽኦ አድርጓል። ከዚህ በተጨማሪ ሌሎች ነገሮችም አሉ። እኔ ስመለከተው አሁን እንደሚባለው እነሱ ኤርትራውያኖቹ ምንም ያደርጉ ምንም ከህግ ውጭ መሆን አይችሉም። የኤርትራ ወታደሮች ህገወጥ ስራ መስራት አይፈቀድላቸውም፣ ልክ የኢትዮጵያ ወታደር እንደማይፈቀድለት። ስለዚህ ትልቁ ጥያቄ በኢትዮጵያ ህግ መሰረት በደል ያደረሱ ሰዎችን ተከታትሎ ጉዳያቸውን አጣርቶ ለፍርድ ማቅረቡ ላይ ነው እንጂ የኤርትራዊ የመሆን ያለመሆናቸው ጉዳይ አይደለም። ኤርትራ ጋራ የኢትዮጵያ መንግስት ወዳጅነት ቢመሰርት፣ የኤርትራ ጋራ ያለውን ግንኙነት ቢያጠናክር፣ ይሄ የመንግስት ምርጫ ነው። ጥያቄው እሱ ሳይሆን ከህግ ውጭ ስለሚሰራው ጉዳይ ከሆነ በህግ መዳኘት ይኖርበታል። ማንም ቢሆን የኢትዮጵያ ወታደር ሆነ የኤርትራ ወታደር ሆነ፣ ይህንን ሁኔታ ብዙ ጊዜ ይህ ሁኔታ ብዙ ጊዜ ይዘነጋል እና ከዚህ በተጨማሪ እንግዲህ ከዚህ ጋራ ተያይዞ በየአካባቢው በህወሀት አቀናጅነት በመሀል ሀገር በመካሄድ ላይ ያለው ትርምስ አለ። ከዚህ ሁኔታ ጋር ተያይዞ በሚታይበት ጊዜ ኢትዮጵያ በአሁኑ ወቅት የተደራረቡ ችግሮች በርካታ ችግሮች ተደቅነውባታል። ይህንን ለመወጣት አግባብ የሆነውን መንገድ መከተል ያስፈልጋል። ማለትም ሁሉም እንደየአካባቢው አካባቢው እንደ ሁኔታው ነው የሚያዘው በዲፕሎማሲ የሚያልቀው በዲፕሎማሲ ያልቃል። በህግ በማስከበር የሚያልቀው ደግሞ መሰራት ያለበት በህግ በማስከበር ይሰራል። ነገር ግን አንድ ነገር ግልጽ መሆን ያለበት ዛሬ እንዲህ ነገሩ ጎልቶ ስለ ትግራይ ሲነገር እርግጥ በደል ተፈጽመዋል። ነገር ግን ከዚህ ያነሰ ነው ወይ በቀረው በኢትዮጵያ ክፍል ባለፉት ሶስት ዓመቶች ውስጥ የተፈጸመው በደል? ማይካድራ ላይ ያለቀው ህዝብስ ብዛት ቢሆን እንዴት ነው ይሄኛው እንደዚህ ከፍተኛ ዝን ድምፅ አግኝቶ ጎልቶ የምዕራብ መንግስታት በተለይ የአሜሪካ የአውሮፓ መነጋገሪያ ሊሆነ የቻለው እና እነኛ ከስድስት መቶ በላይ ሰዎች በማይካድራ በህወሀት ባሰለጠናቸው ሚሊሻዎች የተጨፈጨፉት ሰዎች ግን ማንም ስለነሱ የሚያወራ የሌለበት ምክንያት እንዴት ነው? መተከል ውስጥ እየ ጊዜው ስለሚገደሉት ሰዎች የማይወራበት ምክንያት ለመንደድ ነው? አሁን በቅርቡ ሆሮ ጉድሩ ስለተገደሉት ሰዎች ማይወራበት ምክንያት ይሄ ሁሉ አንድነት ተደምሮ በሚታይበት ጊዜ ኢትዮጵያ ትልቅ ችግር ውስጥ መሆኗል እና የትግራይ ችግር ከችግሮቿ አንዱ መሆኗ፣ እሱንም ልክ እንደ ሌሎቹ ክፍሎች ሌሎች ክፍል ጽንፈኞች ቸኔ በላቸው ምንም እንደፈጠሩት ሁሉ ትግራይ ውስጥ ያለውንም ችግር የፈጠረው የትግራይ አስተዳዳሪ የነበረው ህወሀት ነው። ስለዚህ እነዚህን እኔ በአንድ ዓይን ነው የማያቸው። ሁሉም ጋር የህግ ጥሰት ነው የተፈጸመ ያለው። እንደውም የትግራዩ መንግስት የነበረ ኃይል ስለሆነ ይህንን በደል እየፈጸመ ያለው ይበልጥ አሳሳቢ እና በመፍትሄውም አኳያ ደግሞ ይበልጥ ጠንካራ የሆነ መፍትሄ የሚጠይቅ ነው እና እኔ ነገሩን አያይዤ ነው የምመለከተው። ወይዘሮ ጽጌረዳ ያው እንደሚታወቀው እርስዎም በዚህ በአውሮፓ ህብረት ውስጥ ለረዘም ላለ ጊዜ በአማካሪነት አገልግለዋል፣ በተለይም በፖለቲካዊ ዘርፍ አሁን የዓለም አቀፍ ማህበረሰቡም እንዴት የውጭ ፖሊሲዎችን እንደሚያራምድ በውል ከሚረዱ ግለሰቦች አንዱ ኖት እና ይሄ አሁን ያለው በኢትዮጵያ ላይ በምዕራባውያኑ ዘንድ የተደረገ ያሉት ጫናዎች መንስኤያቸው ምንድን ነው? እልባትስ ሊያገኙ የሚችሉት እንደምን ነው ይላሉ። ኢትዮጵያ መንግስትስ በውል ያንን ለመቋቋም በዲፕሎማቶቹ በኩል በአግባቡ ተወጥቷል ማለት ይቻላል አንዳንድ ወገኖች እንደሚሉት በኢትዮጵያ ካለፉት ሀያ ስምንት አመታት ምርጥ የሆኑ በአለም አቀፍ ደረጃ ከበሬታም ያላቸው ብቃትም ያላቸው ዲፕሎማቶች ማፍራት አልቻለችም አንዱም አሁን የዚህ አይነቱን ዋጋ የሚያስከፍለው ይሄ ነው ብለው የሚሰነዝሩት ትችቶችም አሉ እነዚህን አንድ ላይ አያይዘው እንደምን ይመለከቷቸዋል መፍትሄዎቹስ ምን ሊሆን ይገባል ይላሉ የአውሮፓ ህብረት ከሶስተኛ ሀገር ጋር የሚያደርገው ግንኙነት በተለይ ከዘጠናዎቹ አመታት ወዲህ አንደኛ ሰብአዊ መብት የሚከበርበት ሁለተኛ የዲሞክራሲ ስርዓት እንዲሰፍን እና ሶስተኛ ደግሞ የህግ የበላይነት የሚል ናቸው እነዚህ እንግዲህ ሶስቱ ናቸው የአውሮፓ ህብረትና ሶስተኛ አለሞችን ግንኙነትን መሰረት አድርጎ የሚሄደው ማለት ነው ባለፈው በኢፒአርዴፍ ስልጣን ላይ በነበረበት ጊዜ የአውሮፓ ህብረት ብዙ ሪዞሉሽን ውሳኔዎችን በተለይ የሰብአዊ መብት ጥሰቶችን በሚመለከት ብዙ ሪዞሉሽንም አሳልፏል። እሱንም መርሳት አይፈልግም ማለት ነው። አሁን በተፈጠረ ሁኔታ በተለይ በትግራይ ውስጥ እንደዛ አይነት ብዙ ሰብአዊ ጥሰቶች ተደርገዋል፣ ሴቶች ተደፍረዋል በሚባልበት ጊዜ እና ሄዶ ማረጋገጥ በማይቻልበት ሁኔታ ላይ ቢያንስ ከመርህ አንጻር ተነስቶ እነዚህ እነዚህ ነገሮች መጣራት አለባቸው እስከዛ ድረስ ብለው መንግስት ላይ ጫና ማድረጋቸው ከፖሊሳቸው አንጻር ስለሆነ እንትን አለም ችግር የሚሆነው ምንድን ነው? ትናንትና የሰብአዊ ጥሰቶች ዋና ኃላፊ የነበረው ራሳቸው ጦርነቱን ጀምረው እነሱ ዛሬ የኢትዮጵያን ህግ ሳያከብሩ የኢትዮጵያን ህገ መንግስት ሽረው የኢትዮጵያን ወታደር አጥቅተው ጦርነት በተፈጠረበት ጊዜ እሱ እንደሌለ አድርጎ በመንግስት ላይ ብቻ ጫና ማድረጉ ነው። ለእኔ ስህተት ሆኖ ትክክል ሆኖም አይታየኝ። ምክንያቱም ቢያንስ ሁለታችሁ ተነጋገሩ፣ ሰው እንዳያልቅ ምናምን ማለቱ የዲፕሎማቲክ ሚናቸው ነው ብዬ አስባለሁ። ግን በአንድ በኩል ልክ መንግስት ሁሉን ነገር እንዳደረገ፣ በሌላ በኩል ደግሞ እዛ የነበረው አስተዳደር ምንም እንዳላደረገ መሆኑ ነው ትልቅ እንትን የሆነው እና ይሄ ደግሞ በተለይ ከአንድ ከአስር ቀን በፊት የአውሮፓ መንግስታት ያወጡት መግለጫ አለ። እዛ ላይ ግን በፊት ከነበረው ትንሽ ሚዛናዊ የሆነ እና ኢትዮጵያ ውስጥ የኢትዮጵያ መንግስትም የሚያደርገውን ወደ ዲሞክራሲ ሂደት እንደሚደግፍ፣ ምርጫውንም በአቅማቸው እንደሚደግፉ፣ በሌላ በኩል ደግሞ በትግራይ ውስጥ ላለው ለተ ችግር ለደረሰበት ሰው እርዳታ እንዲደርስ በሚል ሚዛናዊ የሆነ ነገር አውጥተዋልና፣ መቸስ ይሄ ነው ያለው ማለት ይቻላል። ከዛ በተረፈ ግን የኢትዮጵያን ወደፊት የዲፕሎማቲክ ግንኙነት የሚወስድ ነው ሀገር ውስጥ ያለው ሀይል ነው፣ በአጠቃላይ መንግስትም ሆነ ተቃዋሚ ፓርቲዎችም ሆኑ። ምክንያቱም እነሱ ነበሩ ውጭ ተሰደው የነበሩት፣ አሁን ተመልሰው ሀገር ውስጥ ገብተዋል። እነሱ ቢሆን በነበራቸው እንትን ያለ ኢትዮጵያ ውስጥ በተጨባጭ ያለውን ሁኔታ በተለይ ወደ ዲሞክራሲ የሚደረገውን ሂደት የመደገፍ አለማደናቀፍ፣ ምክንያቱም የሂደቱ ከተደናቀፈና በሀገር ውስጥ ስርምስ ከሆነ የባሰ ችግር ይመጣል እንጂ ከዚህ ያነሰ እንትን አይደለም። በተለይ ደግሞ አሁን ባለፈው ከሁለት ቀን በፊት ጠቅላይ ሚኒስትር ፓርላማ ገብቶ እንዳደረግ አንዳንድ ነገሮችንም እሳቸውም አምነዋል። ለምሳሌ ሴቶች መደፈር ለሁላችንም ጉዳት ነው። እኛም የምንቃወመው ነው። ወታደሮችም ከስነ ስርዓት ውጪ እና ከስነ ምግባር ውጭ ያደረጉትን ጥፋት እያንዳንዳን ይጠየቃሉ። ይሄ ራሱ ለእኔ ትልቅ ነገር ነው። ምክንያቱም አንድ ጠቅላይ ሚኒስትር፣ አንድ የመንግስት አስተዳዳሪ ይሄንን አውቆ ለችግሮቹ መፍትሄ እንፈልጋለን ማለት ትልቅ ነገር ነው። በተጨማሪ ደግሞ አሁን የሰብአዊ መብት ኮሚሽን እና የተባበሩት መንግስታት የሰብአዊ መብት ጀኔቫ ያለው አሁን ሁለቱን በመተባበር በትግራይ ሙሉ ጥናትና ማ ምን አደረገ የሚለውን ነገር ጊዜያቸውን ወስደው ለማጥናት እንትን ብለዋል። ያን ጊዜ ደግሞ እናያለን። ማ ምን አደረገ የሚባለው እና እንደዚህ እንደዚህ አይነት ሂደቶች ናቸው መተማመንን በተቋማትም ላይ ቢሆን እምነት እየተጣለ የሚያመጣው እና እነዚህ ነገሮች በተለይ በግልጽነት ከወጡና በማስረጃ ከተደገፉ አይ ቲንክ ደህና አይነት ነገር ይኖራል ብዬ አስባለሁ እና ይሄ ይሄ ነው የዲፕሎማቲክ እንትንንም ኢንፍሉዌንስ የሚያደርገው። በዛ በተለፈ ግን ዲፕሎማቶች ያሉን ይመስለኛል፣ በየቦታው ዋናው ነገር ግን የማንንም ዲፕሎማት ኃላፊነት እና ብቃት የሚወስነው የሀገሩ ፖሊሲ ነው። የሀገሩ ፖሊሲ ግልጽ ከሆነ ያሉት ዲፕሎማቶች ያንን ይዘው የመከራከር የሀገራቸውን ሁኔታ የማስበጣት አቅም ያንሳቸዋል ብያ በበኩሌ ግን የሀገሩ ፖሊሲ ግልጽ ካልሆነ ትንሽ መተሳሰር ሊመጣ ይችላል። እንደ ልብ መናገር ላይቻል ይችላል። ግን የሀገሩ ፖሊሲ ትክክለኛ መስመር ከያዘና ትክክለኛ የፖሊሲ አቅጣጫ ካሳየ በያሉበት ያሉት ዲፕሎማቶች በደምብ የሚችሉ ይመስለኛል። ይሄን ያህል ብቃት የላቸውም አላቸውም፣ ምን ነገር እኔ እስካሁን ካገኘኋቸው ዲፕሎማቶች በኢፒአር ዴቱን ጊዜ ይሄን ያህል ብቃት አንሷቸዋል ለ ዋናው የሀገሩ ፖሊሲና አይመስለኝም። አቶ አበራ የማን በአውሮፓ የኢትዮጵያውያን መድረክ ድልድይ ሊቀመንበር፣ ወይዘሮ ጽጌረዳ ዋለልኝ በአውሮፓ የኢትዮጵያውያን መድረክ ድልድይ የስራ አስፈጻሚ ኮሚቴ አባል፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ።